ደግሳል ያቺ ድግስ ውጪ ውጭ በድንካልጋ ተገልጪ ያቺ ማልጋ ተንኮረኛ አላንድ ሰው አታሰኛ ወይሾ ይጉዳዴ ብሯን ብሯን ይላል ወዴ ወይሾ ይጉዳዴ ብሯን ብሯን ይላል ወዴ ይላል።